ሳይንስና ቴክኖሎጂ ሴንተር ፎር ኢንፎርሜሽን ሪዚለንስ የተሰኘው የብሪታንያ መንግስታዊ ያልሆነ ድርጅት በዚህ ወር ይፋ ያደረገው ጥናት እንዳመለከተው ማህበራዊ መገናኛ ዘዴዎች የኢትዮጵያን ዘርፈ ብዙ የፖለቲካ፣ የብሔርና የሃይማኖት ግጭቶች እያባባሱ ነው። የድርጅቱ የጥናትና ምርምር ስራ አስኪያጅ ፍልሴቲ ሞርፈርድ ለፈረንሳዊ የዜና ወኪል እንደተናገሩት በኢትዮጵያ በበይነ መረብ ላይ የጥላቻ ንግግር እስከ ግድያ የሚያደርስ አሉታዊ ውጤት አስከትሏል። በጥናቱ መሰረት ባህላዊ የስርዓተ ጾታ ሚናዎችን የሚቃወሙ በአመራር ቦታ ላይ የሚገኙ በስፖርት ዘርፍ ያሉ ወይም ለሴቶች መብት በሚሟገቱ ሴቶች ላይ ከፍተኛ እንግልክት ይደርሳል። በስርዓተ ጾታ ላይ ያተኮረው የነፃነት ፖድካስት አዘጋጅ ጽዮን ብሩክ በጥናቱ ተስማማለች። ጽዮን እንደምትገልጸው በማህበራዊ መገናኛ ዘዴዎች በተለይም በቲክቶክ በሚተላለፉ ይዘቶች በሴቶች ላይ ከበይነ መረብ ዘለፍ አልፎ አካላዊ ጥቃት ይደርሳል። በኢትዮጵያ ውስጥ እኛ አሁን በፌሚኒዝም ሙቭመንት ስለሆነ የምንሰራው በብዛት ፌሚኒዝም ሙቭመንት ላይ እናየዋለን ማለት መንገድ ላይ መፈናከት፣ ነሳደብ፣ ለመደባደብ፣ ለመጣላት መሮጥን እናየዋለን። በፌሚኒዝም ሙቭመንቱ ስር ማለት ነው። ከዛ ውጪ ያሉት ፖድካስተሮች እና ቲክቶከሮች ሴቶችም ላይ እናየዋለን። በተለይ ግልጽ ሆኖ ስለ ህይወታቸው የሚያወሩ ስለሚወዱትና እና ስለ ሆቢያቸው ከሶሳይቲ ተቀባይነት ትንሽ ወጣ ያለ ሲሆን በጣም ትልቅ ፔባክ አይነት ሪያክሽን እናያለን። ኢቨን በቅርቡ ልክ እንደ ኖርማል ሰው ወጥቼ እንጆይ የራሴ ማድረግ ፈልጋለሁ ብላ የወጣች ቲክቶክ ጋር በጣም ትልቅ ፔይባክ አይነት ሪስፖንስ ስናይ ነበረ እና ቬሪ ፐርሰናል ነው ደግሞ በአንድ ጉዳይ ብቻ ሳይሆን ወይም በቲክቶክ ላይ በተናገረችው ጉዳይ ብቻ ሳይሆን ቤቷ የምትኖርበትን ቤት መጥቀስ፣ የምትሰራበትን ቦታ መጥቀስ፣ እንጆ የምታደረግባቸውን ቦታዎች መጥቀት እና እዛ ሄዶ ሌላ አይነት ሪስፖንስ መፈለግ ድረስ ይሄዳል። እነዚህ አይነት ነገሮች በጣም ብዝብል ነው ብዬ ነው ማስበው። ኢትዮጵያ ውስጥ የጅማ ዩኒቨርሲቲ የጋዜጠኝነት መምህር የሆኑት ወርቅነት ድሪብሳ በበኩላቸው በኢትዮጵያ ማህበራዊ መገናኛ ዘዴዎች አጠቃቀም በተለይ ቲክቶክ ችግር የተሞላበት ነው ይላሉ። በአጠቃላይ የማህበራዊ ሚዲያ አጠቃቀሙ በጣም ችግር ያለበት ነው። በዓለም አቀፍም ደረጃ ያለ ችግር እንዳለ ሆኖ ወደኛ ስመጣ የተለየ የሚያደርገው አንደኛ ማህበረሰቡ እዚህ ልክ ዊክሬት የሆነ ማህበረሰቡ አይደለም። ይሄ እውነት ነው፣ ይሄ ደግሞ አይደለም ብሎ ለይቶ ለውሳኔ የሚጠቀምበት አይደለም። የመረጃ መረጃ ሲቀርብ ከመጀመሪያው ጀምሮ ይህን የሚገነዘብ የተወሰነ ማህበረሰብ ነው ያለው። ቲክቶኩ ደግሞ ሲመጣ ምንድነው ቪዥዋሊ ነው የመጣው። ቪዲዮዎች ነው የሚሰሩበት በብዛት። ስለዚህ ያለው ማህበረሰብ የእውቀት የመገናዘብ ደረጃው እስፔሻሊ ደግሞ እንደነዚህ አይነት ያሉትን የማህበራዊ ሚዲያ አሰራሮችን እንዴት ይዘት ክሬት እንደሚደረግ በውሸትም ሰዎች ዲፕሎማቲክ የሆኑ ነገሮችን ፈጥሮ ለሆነ ዓላማ እንደሚጠቀሙ ግንዛቤ በጣም አናሳ ነው። ስለዚህ ከና ፌስቡክ በባሰ መንገድ አሁን የቲክቶክን ልዩ የሚያደርገው አንደኛ ወጣቱ ነው እየተጠቀምበት ያለው በብዛት ተጠቃሚ የሚባለው ወይ ደግሞ የሚያሰራጩ ኮንቴንት ክሬተሮች በብዛት ወጣቶች ናቸው። ካታሽ ከሆነ በኮሮና ጊዜ ነው ይሄ ነገር በጣም በዓለም አቀፍ ደረጃ እየተስፋፋል። ስለዚህ ግን አንደኛ እንደ ቢዝነስ ስትሪም ነው የሚጠቀምበት ወጣቱ በቲክቶክ እይታንና የተከታይን ቁጥር ለመጨመር ሆን ተብለው የሚሰሩ በሴቶች በአካል ጉዳተኞች ላይ የሚደርሱ ዘለፋዎችና ጥላቻ እንዲሁም የሰዎችን ክብር የሚነኩ ይዘቶች ላይ ቁጥጥርና ቅጣት አለመኖሩ ደግሞ ችግሩን እንዳባባሰው ይገልጻሉ። ክሌመት ለመሆን ወጣቶች በቲክቶክ ላይ የሚያደርጓቸው ነገሮች ከዛ በኋላ ደግሞ ክስተቱ ላይ ሰዎች ምላሽ የሚሰጡበት መንገድ ቲክቶክን በጣም ይከፋ አድርጎታል። በኢትዮጵያ የኔ የሚቀጠራ እሱም ማለትም ማለት ነው። ሰዎች ብዙን ጊዜ በጣም ከሰብዓዊም የሚጻረም ከማህበረሰቡ ሃይማኖት፣ ከማህበረሰቡ ባህል በጣም ወጣ ባለ መልኩ ትንሽ ለየት ለማለት አሁን ካለው ህይወት ኑሮ ዘይዜ ለየት ብሎ ለመታየት በዛም ደግሞ ታዋቂ ለመሆን ስሉ የሚያደርጓቸው አጸያፊ የሆኑ ነገሮች የሰዎችን ዲግኒቲ የሰዎች ሴቶችን ክብር ባራከሰ መልኩ አንቺ እንዳልሽው ሴቶች ላይ በጣም ያነጣጠረ ለዛም ደግሞ ቴክኖሎጂ ፋሲሊቴትድ ገንደር ቤት ቫዮለንስ የሚባለው በጣም የተስፋፋበት ሴቶች በጣም ታርጌት የሚደረጉበት አንድ ሴት መታ የተለየ ነገር ተናገረች ከዚያ የሚዘምቱባት እና ጥቃት አካላዊ ጥቃትም ጭምር እንዲደርስባት የሚያደርጉ አይነት ይዘቶች በስስሉ ደግሞ ሃይማኖት ላይ የሚዘመቱ በጣም አስጸያፊ የሆኑ ቃላቶችን ለመጠቀም የሚነገሩ አንድን ማህበረሰብ አንድን ግለሰብ በጣም የሚያሳዝነኝ ደግሞ ኔ ዚህ ከሴቶቹም በላይ አካል ጉዳተኛ የሆኑ ሰዎች ዲሰብል የሆኑ አካል ጉዳተኛ የሆኑ ሰዎች ላይ ያመጣጠሩ ቀልድ የሚመስሉ ሰዎችን ፈገግ ሊያስብሉ የሚችሉ የሚቀለዱ ቀልዶች በጣም በጣም በጣም ልቤን የሚሰብሩ ደረጃ ነው የሚሄዱት። እነዚህ ሁሉ ኮንቴንቶች ሲሰራጩ ብዙ ፎሎ ያገኛሉ፣ ገንዘብ ያገኙበታል። ያም ሆኖ እነዚህን የግለሰብና የማህበረሰብን ክብር የሚነኩ ይዘቶች ከመወገዝ ይልቅ እነሱን በማበረታታት እንዲሁም በተለያዩ ድርጅቶች ማስታወቂያ በማሰራት የተለየ ጥቅም እንዲያገኙ እየተደረገ መሆኑ ደግሞ ቲክቶክ በኢትዮጵያ የከፋ እንዲሆን አድርጎታል። ስለዚህ ቅድም ያነሳሁት የሳይኮሎጂ ነገር አንድን ድርጊት ስታደርጊ ፓኒሽመንት ካለው፣ ያ ነገር ቅጣት ካለው፣ ሰው ካልተቀበለሽ፣ ሰው ከተቆጣሽ፣ ማህበረሰቡ ከተቆጣሽ፣ ያለው ሲስተም ከተቆጣሽ፣ ያ ባህሪ አይቀጥልም፣ አያርግም፣ እዛው ይጠጫል። ሪዋርዲንግ ከሆኑ ግን ያ ባህሪ ያማነት ያድጋል ማለት ነው። ሰው መግደል ክፍተት ሊሆን ይችላል። ያ ክፍተት ግን ሪአክት የምናደረግበት ማህበረሰቡ የሚቀበልበት መንገድ ግን ግድያ እንዲቀጥል እንዳ ሳይቀጥል ያደርጋል ማለት ነው። ልክ እንደ ሰው የስደና ግንባታ። ስለዚህ አሁን ቲክቶክ ላይ ያለው በጣም የማይረባ ሰዎችን ክብር የሚነካ ለይቶ ደግሞ የማህበረሰብ ክፍል ሴቶችን፣ ሕፃናትን፣ አካል ጉዳተኞችን ከፍ ሲል ደግሞ ፖለቲከኞችን፣ ትንሽ ወጣ ያለ አስተሳሰብ ያላቸውን ሰዎች ላይ ያነጣጠረ አይነት ጥቃትን የሚጠሩ ማህበረሰብ ወጥቶ እንዲገዳደል እንዲጨፋጨፍ የሚጠሩ ግለሰቦች ብዙ ፎሎወር እያገኙ ይመጣሉ። እሱ ብቻ ሳይሆን ደግሞ ማስታወቂያዎች የመስራት እድል ይኖራቸዋል። ነገሩ እንዴትም ብሎ ታዋቂ መሆኑ ነው። ከዛ በኋላ የሚመጡ ጥቅሞች አሉ። ሰዎች ይህን ነው የሚያውመቱት እና ያ ነገር ቲክቶክ በጣም በኢትዮጵያ ምድር እንዲከፋ አድርጎታል። ይህም ሴቶችን በማሸማቀቅ ከተሳትፎ በመገደብና ያሉትን የጥላቻ ንግግሮች በማስፋፋት በማህበረሰቡ ያደረሰው አሉታዊ ተጽዕኖ ቀላል አይደለም። ጠቅለል አድርገን ካየን ነው እያየን ነው ተ አርበስት እያደረግን ነው። ዝም ብለን በችላተኝነት ያየናቸው ኮንቴንቶች ዛሬ ውጤታቸውን እያየን ነው። ሰዎች በተገኙበት እንዲገደሉ ማህበረሰብ ተነስቶ የሆነ ማህበረሰብ እንዲጨፈጭፍ ካምፔን ሲደረጉ ነበረ ያለፉት አመታት እና፣ ውጤቱን እያየን ነው። በቀላሉ ትምህርት ላይ ሲደረጉ የነበሩ ዘመታዎች ነበሩ። ትምህርት ምን ያደርጋሉ እንደም ህጻናቶች ሲጠየቁ ተምሮ ድሮ ዶክተር መሆን ፕሮፌሰር መሆን ኢንጂነር መሆን የሚባለውን ተቀይሮ በሜንስትሪም ሚዲያ ጭምር ሳይቀር ትንንሽ ልጆች ትልልቅ ሾው ላይ ለኢትዮጵያ ያሉ ሚዲያዎች ላይ ቀርቦ ቲክቶከር መሆን ነው የሚፈልጉት ይሄ ምን ያክል ጄኔሬሽን እየገደለ እንዳለ ነው የሚያሳየው። እና ኢምፓክቱ ለእኔ እንደው ዛሬ ላይ የምናየው እንግዲህ ያ ማጋጨት ብቻ ሳይሆን ጄኔሬሽን አለው ይሄ ነገር የማንወጣው ጉዳይ ነው። ምክንያቱም ሮንግ የሆነ ቢዝነስ ሞዴል ክሬት እያደረገ ነው። ተንታኞች እንደሚናገሩት እንደ ኢትዮጵያ ባሉ ሀገራት የማህበራዊ መገናኛ ዘዴዎች ብዙ ጊዜ በሀገር ውስጥ ቋንቋዎች የሚነገሩ የጥላቻ ንግግሮችን መቆጣጠርና ማጣራት ባለመቻላቸው የከፋ ጉዳት እያደረሱ ነው። ታሪኳን ለፈረንሳዩ የዜና ወኪል አጃንስ ፍራንስ ፕሬስ ያጋራችው ሌይላ ምስክር የዚህ ገፈት ቀማሽ ናት። በኢትዮጵያ የስርዓተ ጾታ መብትን በሚመለከት በበይነመረብ በምታቀርባቸው ጽሁፎች ብዙ ተከታዮችን ያፈራችው ሌይላ ነገር ግን የሀገር ውስጥ ቋንቋ የይዘት ክትትል ባለመኖሩ በቲክቶክ በደረሰባት ዛቻና ማስፈራሪያ ለስደት መዳረጓን ተናግራለች። የሌይላ ችግር የጀመረው ጥቅምት 22 ቀን ሴቶች ጥቃት ከሚያደርሱባቸው ወንዶች እንዲርቁ የሚመክር ቪዲዮ በቲክቶክ ከለጠፈች በኋላ ነው። የሌላ የቪዲዮ ይዘት በአንዳንድ የቲክቶክ ተጽዕኖ ፈጣሪዎች ዘንድ መልእክቱ በወንዶች ላይ የተደረገ የጥላቻ ዘመቻና የሀገሪቱን ሃይማኖትና ባህል የማያከብር ነው መባሉንም የዜና ወኪሉ አስፍሯል። የፈረንሳይ ዜና ወኪል አያይዞም በሌሎች ጽሁፎች ለይላ በኢትዮጵያ ህግ በወንጀል የሚያስቀጣውን ግብረ ሶዶማይነትን እንደምትደግፍ ተደርጎ መቅረቡንም ጠቁሟል። በዚህም የግድያ ዛቻዎችን ጨምሮ እሷን ኢላማ ያደረገ የቲክቶክ ቡድን እንደነበረም ለዜና ወኪሉ ተናግራለች። በደረሰባት ዛቻ ምክንያትም ቤተሰቧና ስራዋን ትታ ወደ ጎረቤት ሀገር መሸሿን ገልጻለች። በስርዓተ ፆታ ላይ ያተኮረው የነፃነት ፖድካስት አዘጋጇ ጽዮን በበኩሏ ጉዳዩን አስፈሪ ስትል ትገልጻለች። በጣም ከባድ ጊዜ ላይ ነን። ማለት ሜቢ እንዴት ብለን አፕሮች ማድረግ እንዳለብን እየተግባባን አልሆነም፣ ግን እዛ ሌቭል ላይ መድረሱ ያሳዝናል። ማለት የፐርሰናል ኦፒኒየን ወይም የራስሽን ፐርስፔክቲቭ በመናገር ብቻ ሀገር መላቀቅ ድረስ መሄዱ ያስፈራል። እንዴት ብለን ሶሉሽን ማግኘት እንደምንችልም እርግጠኛ አይደለንም። ወደ ሶሉሽኑ ብንገባ ደስ ይለኛል እንደኔ። ግን አዎ፣ ያጋጥማል በብዛት ከምናስበው በላይ የሚያጋጥም ነገር ነው። ቲክቶክ ለፈረንሳዊ የዜና ወኪል እንደገለጸው የጥላቻ ንግግሮችንና ሴትነትን ዝቅ የሚያደርጉ ይዘቶችን እንደማይታገስ እንዲሁም 92 በመቶ የሚሆኑ ይዘቶችን ለእነርሱ ሪፖርት ከመደረጉ በፊት በቴክኖሎጂና በሰዎች ጥምረት አማርኛን ጨምሮ ከሰባ በላይ በሆኑ ቋንቋዎች በመጠቀም ያስወግዳል። ያም ሆኖ ባለሙያዎች እንደሚሉት ችግሩን ለመቀነስ የቴክኖሎጂ ኩባንያዎች ኃላፊነትን እንዲወጡ ማስገደድ ያስፈልጋል። የቴክኖሎጂ ኩባንያዎች የበለጠ ኃላፊነት እንዲወስዱ ለማስገደድ ከሚሞክሩት ሀገሮች መካከል ኬንያ አንዷ ነች። የኬንያ ፍርድ ቤቶች የፌስቡክ ዋና ኩባንያ በሆነው በሜታ ላይ በመድረኩ ላይ በቀረቡ የጥላቻ ንግግሮች በቅርቡ ብይን ሰጥቷል። ከነዚህም አንዱ በጎርጎሪያኑ 2021 ዓ.ም በፌስቡክ ስሙን ፎቶውንና አድራሻውን ጨምሮ እንዲሁም የትግራይ ወታደራዊ ኃይሎች አባል ነው ተብሎ ከተለጠፈ በኋላ የተገደለውን የዩኒቨርሲቲ መምህር ማዕረግ አማረን ያካትታል። የጅማ ዩኒቨርሲቲ የጋዜጠኝነት መምህሩ አቶ ወርቅነህ ድሪብሳ የማህበራዊ መገናኛ ዘዴዎች በተለይ ቲክቶክ ከደረሰው ችግር ብዛትና ጥልቀት አንጻር ለመፍትሄው ዘግይተናል ይላሉ። ያም ሆኖ አሁንም ቢሆን ችግሩን ለመፍታት የረዥምና የአጭር ጊዜ መፍትሄዎችን ይጠቁማሉ። ስለዚህ አንደኛ መደረግ ያለበት መስነደግ እንዳርጎ ሀገር ፓሮሪቲ አድርጎ እሱ ላይ መስራት መስራት ማለት ደግሞ አንደኛ ነገር ጥናት ማድረግ በሶሻል ሚዲያው እየደረሰ ያሉት በዛሀት ምን አይነት ችግሮች እንደሆኑ፣ ከዚያ በኋላ ቁጭ ብሎ ስራዎችን መስራት እንዴት ሀንድል ማድረግ እንዳለበት፣ አስፈላጊ ከሆነ ትክክለኛ ፖሊሲ ለማውጣት በሱ መመራት የጥናቶቹ ሪዛልት በሚያመጡት ላይ ተመስርቶ ፖሊሲዎችን አውጥቶ ወደ ትግበራ መግባት። ይሄ ሎንግ ተርም የሆነ ነገር ነው። አሁን ግን ዛሬ ነገ ላይ ተመስቶ ልናደርጋቸው የምንችላቸውን ጉዳዮች ግን ያላደረናቸዋሉ አንድ ሰዎች አሁን አለን አዋጅ፣ ካልተሳሳትኩ አስራ አንድ ሰማኒያ አምስት ሁለት ሺህ ሀያ የወጣ የጥላቻ ንግግርና የተሳሳተ መረጃን የሚያሳትፉ ትኖችን ለመቆጣጠር ብሎ የወጣ አዋጅ አለ። በዛ አልፎ አልፎ ሰዎች ስጠየቁ ስከስቡ እናያለን። ይህም ለእኔ ቀንድ ነው በእውነቱ። ምክንያቱም አንደኛ በጣም ነው የዘገዩት። ሁለተኛ ነገር ደግሞ አንድ ግለሰብ ዛሬ አንድ ግለሰብ መድ ምን ማለት ነው? ይሄ አንድ ፋይል ከፍቶ እኮ እነዚህ ሰዎች በተደራጀ መንገድ የሆነ የኮሚቴ አቋቁሞ ናሽናሊ ሁሉም ቋንቋዎች ኮንቴንት ሬስፖንስብል የሆነ ኮንቴንት ክሬት የሚያደርጉ ሰዎችን በአንድ ፋይል መክሰት ይቻላል፣ ቁርጠኝነቱ ካለ እና ፍላጎቱ ካለ። ሌላ በኩል የማህበራዊ መገናኛ ዘዴዎች ባለቤት የሆኑ ኩባንያዎችም የይዘት ክትትል እንዲያደርጉ ማስገደድ ሌላው መፍትሄ መሆኑን ያብራራሉ። ስለዚህ የኮንቴንት ሞዴሬሽኑ ስራ ኢትዮጵያ ላይ የለም ማለት ይቻላል። አንደኛ ኬንያ ቤዝ አድርጎ ነው የሚሰሩት፣ እነሱን እዚህ ጋር የሚባለው አደለም ሰው ኢትዮጵያ እንደ ሀገር ይሄኛው ማህበራዊ ሚዲያ እንዲህ አይነት ችግር እያደረሰብኝ ስለሆነ ብላ የትኛውም ሀገር እንደሚደረገው ማድረግ ትችላለች። ይሄ ነው ማነው ሁለተኛው። ነገር ግን እዚህ ጋር ማምታታት የሌለብን የመናገር ነጻነትን እና በሀላፊነት የመናገር ነጻነት እንደፈለጉ መናገር የሌላው መብት መጣስ የሌላውን ህልውና አደጋ ውጡ ማስባት አይደለም። ይህም ትልሉ መታወቅ አለበት እንጂ እንደዚህ ትልኔ ስለየ ስተወሰብ ያላቸውን ሰዎች የመናገር ነጻነት ያላቸው በተፈጥሮም ደግሞ ነጻ ሆነን ነው የተፈጠርነው። እሱን መገደብ ማለት አይደለም። ይሄ ቶታሊ የተለያየ ነው፣ ግን ሪስፖንስብል በሆነ መንገድ መጠቀም ነው። ነጻነት ማለት የፈለጉትን ሰው እንደ ፍርድ ቤት ሆኖ የኖት ፍርድ መፍረድ፣ እንዲገደል ማወጅ፣ ህዝብን ማባላት ማለት አይደለም። ያም ሲባል ደግሞ ሰው የተሰማውን በነጻነት አይናገርም ማለት አይደለም። ስለዚህ ይህንን ሁለቱን አጣጥሞ በጣም ሪስፖንስብል በሆነ መንገድ መሄድ ተገቢ ነው ብዬ አምናለሁ። ስለዚህ ይሄ እንዲፈጠር ደግሞ በጣም ናሽናል የሆነ ካምፔን መፈጠር አለበት ብዬ ነው ማምና። አድማጮች የዛሬው የሳይንስና ና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኔ ያብሬያችሁ ነበርኩ። Welcome to.